አሜን። እግዚአብሔር የሚወዳችሁ እግዚአብሔርን የምትወዱ የክርስቶስ ቤተሰቦች እንደምን ሰነበታችሁ? እግዚአብሔር አምላካችን ለዚህ ዕለት፣ ለዚህ ሰዓት ስላደረሰን ክብርና ምስጋና ለተቀደሰው ስሙ ይሁንልን። በርሱ ቸርነትና ምሕረት እዚህ ደርሰናል። እግዚአብሔርን የምናመሰግንበት ብዙ ነገር አለን። እግዚአብሔርን የምናከብርበት ብዙ ነገር አለን እና እግዚአብሔር አምላካችን ሁል ጊዜ በውጣ ወረዳችን ውስጥ በስኬታችን ውስጥ የሱን እጅ የሱን ኃይል ስለምናይ ነው እግዚአብሔር ይመስገን የምንለው እንጂ የሰላምታ ልውውጥ ፎርም ስለሆነ አይደለም። እግዚአብሔር በሁሉ ነገር ሊመሰገን የሚገባው አምላክ ስለሆነ ነው። አሁንም ስሙ ይክበር ይመስገን። እግዚአብሔር በፈቀደልን አራት እሁዶች የምንማረውን ትምህርት ነው ዛሬ የሚጀምረው የኢትዮጵያ ቅዱሳንና የኢትዮጵያ ቤተ ክርስቲያን በአለፉት ሁለት ሺህ ዓመታት የሚል ይሆናል። የኢትዮጵያ ቅዱሳንና የኢትዮጵያ ቤተ ክርስቲያን ባለፉት ሁለት ሺህ ዓመታት የትምህርታችን ርዕስ ሁለተኛ ጢሞቴዎስ ምዕራፍ አራት ከቁጥር ስድስት እስከ ስምንት ነው። ሁለተኛ ጢሞቴዎስ ምዕራፍ አራት ከቁጥር ስድስት እስከ ስምንት ነው የምንማረው። ማስታወሻ መቼም ያዙ ብዬ እኔ አልናገርም። አንዴ የሆነ እንግዳ ልጅ መጥቶ ነበር፣ ትዝ ይላችሁ እንደሆነ ለምንድን ነው ወረቀት ማት ይዙት ብሎ ገስጾን ነው የሄደው አይደል? ትዝ ይላችሁ እና ማስታወሻ መያዝ ይኖርብናል። ማስታወሻ ደብተር መጽሐፍ ቅዱስ ይዞ ለቅዳሴ መምጣት ኃጢአት አይደለም። ኃጢአቱ ሐሜት ይዞ፣ ቂም ይዞ፣ በቀል ይዞ መምጣት ነው እንጂ መጽሐፍ ቅዱስ ይዞ መምጣት፣ ማስታወሻ ደብተር ይዞ መምጣት ኃጢአት አይደለም። ስለዚህ ያንን ይዘን ብንመጣ ጥሩ ነው፣ እንጠቀምበታለን። ይህን ትምህርት ሳዘጋጅ ስለ ቅዱሳን ሕይወት በማዘጋጅበት ጊዜ በተለይ በኢትዮጵያ እዚህ እንኳን አላውቅም የአለፉትን አባቶቻችንን ሕይወት እጅግ በጣም የሚያጣጥልና በተለይም ደግሞ ስለ እነርሱ ሕይወት የተጻፉትን የቅዱሳን ገድል ብዙ የሚያቃልሉ መጽሐፍቶች በህትመት ላይ ወጥተው ነበር። ኢትዮጵያ በተለይ አንደኛው መጽሐፍ ለእያንዳንዱ ኦርቶዶክሳዊ ምዕመን በነጻ በእጁ እንዲደርስ ነው የተደረገው። እና ይህን ያደረጉት ኢትዮጵያ ውስጥ ያሉ ወንድሞቻችን ናቸው። ዓላማው እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ለመቀየር ነው። የሚያሳዝነኝ እነሱ እንደዛ ሲያደርጉ ኢትዮጵያን በደምም በውልደትም የማያውቋት ደግሞ ምዕራባውያን የኢትዮጵያ ቅዱሳን የኢትዮጵያ የሃይማኖት መሪዎች የነበራቸውን መንገድ የነበራቸውን ሕይወት ለማጥናት ከፍተኛ ጥረት ማድረጋቸው ነው። ሁለት የተቃራኒ ነገር ታገኛላችሁ። በአንድ በኩል የኛው ልጆች ከኛው አብራክ ይወጡ እና ወደ ተለያየው የምዕራባውያን ሚሽነሪዎች የመሰረቷቸው አብያተ ክርስቲያናት የሄዱ የኛን የኢትዮጵያ ቅዱሳን የሆኑትን የነሱን ታሪክ ለማጣጣል ሲፈልጉ፣ ምዕራባውያን ደግሞ ሀገራችን ድረስ እየመጡ ገዳማቶቻችንን እየጎበኙ እነዛ ቅዱሳን ምን አይነት መንፈሳዊ ሕይወት እንደመሩ እነዛ ቅዱሳን ምን አይነት አስደናቂ ኑሮ እንደነበራቸው እየጻፉን፣ ለምንድን ነው ይሄ የሆነው ብለን ስንጠይቅ፣ ከመሰረቱ ነው ችግሩ። በዚህ በምዕራቡ ዓለም ክርስትናው የተሰበከው መጽሐፍ ቅዱስን መሰረት አድርጎ ነው። እነሱ በመሰላቸው ትርጓሜና እነሱ በመሰላቸው መንገድ በተለይ በዚህ በሀገር አሜሪካ እንደምታውቁት ብዙዎቹ የመጀመሪያዎቹ ቀደምት ሰፋሪዎች በሃይማኖት ምክንያት ከአውሮፓ ተሰደው የመጡ ናቸው። አናባፕቲስቶች፣ ኢንዲፔንደንት የሚባሉት፣ ኮንግሪጌሽናሊስቶች የሚባሉት፣ ሜቶዲስት የሚባሉት በአውሮፓ ቦታ ያልነበራቸው ናቸው። ሪፎርምድ የሚባሉት ብዙዎቹ፣ የተወሰኑት በአውሮፓ ቦታ ያልነበራቸው ናቸው። ስለዚህ በስደት ስለመጡ እዚህ የሃይማኖት ነጻነት ምን ያህል ዋጋ እንዳለው ስለሚያውቁ፣ ያው እንደምታዩት በዚህ ሀገርም የሃይማኖት ነጻነት ያለበትን ህገ መንግስት ቀርጸው አገሪቱን ለትልቅ ደረጃ አድርሰዋታል። ወደ እኛ አገር ግን የሄደው የዚህ አገሩ እምነት መልክ ግን የተመሰረተው በዛ አገር በኢትዮጵያ ያለው እምነት በኢትዮጵያ ያለው ክርስትና ልክ አይደለም በሚል ላይ ነው። በወንጌል አይደለም፣ በመጽሐፍ ቅዱስ ላይ አይደለም በሚሽነሪ ተልእኮ ላይ ነው። ማለትም ማለት ነው። አንድ ምዕራባዊ የወንጌል መልእክተኛ አረማውያንን አስተምራለሁ፣ አጠምቃለሁ ብሎ ከምዕራብ አውሮፓም እንበል ወይም ከአሜሪካ ተነስቶ ይሄዳል። ወደ አማዞን ጫካ ቢሄድ የሚያገኘው ምንን ነው? እውነት ነው። አረማውያንን ነው የሚያገኘው። የሚያድኑ፣ ፍራፍሬ የሚሰበስቡ፣ ገና አምላካቸውን ያለዩ ናቸው። ወደ ኢትዮጵያ ግን ሲሄዱ ያገኙት መጽሐፍ ቅዱስን ከነሱ በፊት የተቀበለች ቅዳሴ፣ ጸሎት ያላት ሊቃውንት ያሏት ምእመኖቿ አንገታቸውን ለሰይፍ ስለ ሃይማኖታቸው ስለ ክርስቶስ ሊሰጡ ዝግጆች የሆኑ ልጆችን ነበር። ስለዚህ ሁለት ምርጫ ነበራቸው። አንድ ያችን ጥንታዊት የሆነች ቤተ ክርስቲያንን መደገፍ ያችን ጥንታዊት የሆነች ቤተ ክርስቲያንን እግዚአብሔር እንኳን አቆየሽ፣ እንኳን እግዚአብሔር ለዚህ አደረሰሽ አበቃሽ፣ በዙሪያሽ ካለው ስለት እግዚአብሔር እንኳን ጠበቀሽ ብሎ መደገፍ፣ ማጽናት፣ አለበለዚያ ደግሞ የለም እነዚህማ ያው ከምንሰብክላቸው በአማዞን ጫካ ካሉት እንዳንዶቹ ናቸው ብሎ መመደብ እና ብዙዎቹ የሁለተኛውን የመረጡ ይመስላል። በዛ ምክንያት ከመጀመሪያው ጀምሮ የነሱን ትምህርት ለተቀበሏቸው የሰበኩላቸው ነገር ቢኖር የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የያዘችው ነገር በሙሉ ምንም የሚረባ ነገር እንደሌለው ብሎም አልፎ ተርፎ አንዳንዶቹ በድፍረት በአደባባይ ላይ እንደተናገሩት ለኢትዮጵያ ሕዝብ ስልጣኔ ወደ ኋላ መቅረት ለኢትዮጵያ ህዝብ መከፋፈል ምክንያት እንደሆነች አድርገው ነው የጻፉት፣ የተናገሩት፣ ያስተማሩት። ይህን ለምን ታነሳዋለህ ዛሬ ትሉኝ ይሆናል? ይህን የማነሳበት ምክንያት ይህንን መሰረታዊ የሆነ የተበላሸ አመለካከት ካላረም ነው ና ካላስተካከል ነው ስላለፉት ሁለት ሺህ ዓመታት የክርስትናችን ስላለፉት ሁለት ሺህ ዓመታት የሀገራችን ታሪክ ለመነጋገር አንችልም። ያንን ታሪክ ልናውቅ የምንችለው በእነዚያ ቅዱሳን ህይወት ውስጥ ስናልፍ ብቻ ነው። በእነዚያ ቅዱሳን ህይወት ውስጥ ስናልፍ ብቻ ነው። ስለዚህ ይሄንን እንድናስተካክል ነው የሚያስፈልገው። ባለፈው የዛሬ ሁለት ሳምንት በነበረን ሐሙስ ዕለት በነበረን ውይይትና ትምህርት ላይ አንድ አባት አንድ ጥያቄ ጠየቁኝ። እኔ ፕሮቴስታንት አባልነኝ አሉ፣ እጃቸውን አውጥተው። ነገር ግን ይህችን ቤተ ክርስቲያን አከብራለሁ አሉ። ድሬም ማጌም ያለው ኦርቶዶክስ ውስጥ ነው አሉ። በእውነት እንዲህ ብለው እና ለምንድን ነው እኛን ማትጋብዙን አሉ። በጣም አሳዛኝ ጥያቄ ነው። ከባድ ጥያቄ ነው። የመለስኩላቸው መልስ ምንድነው? አንደኛ እሳቸው ማይኖሪቲ እንደሆኑ ባሉበት አካባቢ ነገርኳቸው። ምክንያቱም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን እንዲህ አክብሮ የሚናገር አንደበት መስማት በጣም ሬር ነው፣ በጣም አነስተኛ ነው። ሁለተኛ ደግሞ የነገርኳቸው የተፈጠረውን ገደል ነው የተፈጠረውን ገደል ግን የፈጠሩት ምናልባትም የእኛ ልጆች ላይ ሆኑ ይችላሉ። ግን የፈጠረው ፈጥሯል። ያን ገደል አለ። የኢትዮጵያ ቤተ ክርስቲያንን እንደ አሕዛብ፣ ክርስቶስን እንደማታውቅ፣ ወንጌልን እንደማታውቅ፣ ኢየሱስ ክርስቶስ እንዳልሞተላት አድርገው የሚናገሩ ብዙዎች ስላሉ ነገር ግን አንድም ምዕራባዊ ወይም አንድም የትኛውም የወንጌላዊት ቤተክርስቲያን ክፍል የሆነ ሰው ለአንድ ኦርቶዶክሳዊ ሰው እግዚአብሔር እኮ አለ ብሎ አያስተምረውም። እግዚአብሔር እንዳለ ይቺ ቤተክርስቲያን ከልጅነቱ ጀምራ አስተምረዋለች። ለአንድም ኦርቶዶክሳዊ ኢየሱስ ክርስቶስ እኮ ለሰው ልጆች እኮ ኃጢአት ሞተዋል ብሎ ማንም አያስተምረውም። ምክንያቱም ይሄንን ከልጅነቱ ጀምራ ይቺ ቤተ ክርስቲያን አስተምራለች። ለአንድም ኦርቶዶክሳዊ መጽሐፍ ቅዱስ እኮ የእግዚአብሔር ቃል ነው እባክህ የእግዚአብሔር ቃል እንደሆነ እመን ብሎ ማንም አያስተምረውም። ከህፃንነቱ ጀምሮ ማንም የኢትዮጵያ ኦርቶዶክስ ተዋህዶ ቤተ ክርስቲያን ልጅ የሆነ በሙሉ መጽሐፍ ቅዱስ የእግዚአብሔር ቃል እንደሆነ እህ ያምናል። ስለዚህ ምንድን ነው ያልኳቸው ሶስተኛው ይህ ገደል እንዲፈርስ በክርስቶስ የሚያምኑ በሙሉ አንድ እንዲሆኑ እጸልያለሁ ነው ያልኳቸው። ምክንያቱም ክርስቶስ የጸለየውም ጸሎት ይሄ ነው። እኔና አንተ አንድ እንድሆን በእኔ የሚያምኑት ሁሉ ምን እንዲሆኑ? አንድ እንዲሆኑ። ይሄ ቤተ ክርስቲያን ጸሎት ነው። በርግጠኝነትም ነው ምላችሁ፣ የቤተ ክርስቲያን አባቶች በሙሉ ጸሎት ነው። በተለይ አሁን ዓለምን ካጋጠማትና ካሰፈሰፈው አደጋ አንጻር ስንመለከት ስንቶቻችሁ ሰሞኑን እየተላለፈ ያለውን የበሲኤንኤን ላይ ክርስቲያና አማንፖር የምትባለው ታዋቂ ጋዜጠኛ እያስተላለፈች ያለችውን እንደተከታተላችሁ ባላውቅም አሁን በዓለም ላይ ያሰፈሰፈውን አደጋ በምንመለከትበት ጊዜ ክርስቲያኖች በአንድነት ሆነን ካልቆምን፣ በመከባበር በመደማመጥ ሆነን ካልቆምን የዛሬ 1600 ዓመት ላይ የተፈጸመው ታሪክ ነው እንደገና የሚደገምብን በግብፅ ያሉት ክርስቲያኖች አገራቸው አሁን ባለው ኃይል እንድትወረር የሆነው በሌሎች አይደለም፣ በክርስቲያኖች በራሳቸው ነው። የኬልቄዶንን ጉባኤ የተቀበሉት ሲያሳድዷቸው ነው። መጨረሻ ሁሉንም ጠራርጎ እስልምና መጥቶ የነገሰው ግብፅ ላይ። የሚያስቅ ነገር ልንገራችሁ፣ ከሮማውያን ስደት የግብፅ ኦርቶዶክሳውያንን ያዳናቸው እስልምና ነው። የሮም የኬልቄዶንን ጉባኤ የተቀበሉት በነገስታቱ በቁስጥንጥንያ ነገስታት እየታገዙ የተዋህዶ ወገኖችን እያሳደዱ ሲገድሉ ተከላክለው የአዳኗቸው የእስልምናው ኃይል ነው አዳኗቸው። ትንሽ ቆይተው ግን ሸሪያ ታወጀ። ክርስቲያኖች በገዛ ሀገራቸው ሁለተኛ ዜጋ ሆኑ። ጂያዝ ይባላል። የሃይማኖት ታክስ በገዛ ሀገራቸው መቅፈል ጀመሩ። ካህናቶቻቸው ጥቁር መልበስ ጀመሩ። ነጭ ነበር የሚለብሱት ከዚያ በፊት። ጥቁር እንዲለብሱት ታዘዘ። ነጭ ለእናንተ አይገባም ተባለ። ያን እንደገና እንደግመዋለን። ኦርቶዶክስ ቤተ ክርስቲያንን ማቃለል ይቻላል። ኦርቶዶክስ ቤተ ክርስቲያንን ማስነወር ይቻላል፣ ግን የሚመዘዘው ሰይፍ ኦርቶዶክስ ወይም ፕሮቴስታንት አይልም። ሁሉንም ነው የሚጠርገው። ደግሞም እያይታየ ነው። እየሰማችሁ ከሆነ ዜና፣ እየተመዘዘ ያለው ሰይፍ ሁሉንም ነው የሚጠርገው። ለዚች ቤተ ክርስቲያን መጸለይ፣ ለዚህች ቤተ ክርስቲያን እግዚአብሔር በውስጡ አለ። ሁለት ሺህ ዓመት ያደረገውን አስደናቂ ነገር ማየት ለብዙዎች ይጠቅማል እንጂ አይጎዳቸውም። ስለዚህ በዚህ በተቀደሰ አውደ ምሕረት ላይ ሆኜ ምናልባትም ባጋጣሚ የመጣችሁ ፕሮቴስታንት ወንድሞቼና እህቶቼ ካላችሁ በምናምነው በክርስቶስ ወንጌል ስም የምነግራችሁ ነገር ቢኖር ይህችን ጥንታዊት የሆነች ኦርቶዶክሳዊ ተዋህዶ ቤተክርስቲያን ታሪኳን እንደገና ምርምሩ፣ ታሪኳን እንደገና እዩ። አትቸኩሉ አትንቀፏት መርምሩና ተመልከቱት የሚል ነው የማስተላለፈው መልእክት ሁለተኛ ጢሞቴዎስ ምዕራፍ አራት ቁጥር ስድስት እስከ ስምንት በመሥዋዕት እንደሚደረግ የእኔ ሕይወት ይሰዋልና የሚሄድበት ጊዜ ደርሷል መልካሙን ገድል ተጋድያለሁ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደ ፊት የጽድቅ አክሊል ተዘጋጅቶልኛል። ይህንንም ጻድቅ ፈራዥ የሆነው ጌታ ያን ቀን ለእኔ ያስረክባል። ደግሞም መገለጡን ለሚወዱ ሁሉ እንጂ ለእኔ ብቻ አይደለም። መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ። ይሄ ቅዱስ ጳውሎስ ሊያርፍ ሲል የተናገረው ነው። ሊሰዋ ሲል በኔሮን ቄሳር አማካይነት ሊታረድ ሲል የጻፈው ደብዳቤ ነው። የመጨረሻ ደብዳቤው ነው። እንደሚሞት እግዚአብሔር ገልጦለት ስለነበረ፣ በሰማይትነት እንደሚያርፍ እግዚአብሔር ገልጦለት ስለነበረ በሃይማኖት የሚያርፉት ምእመናን በሃይማኖት የሚጓዙ ወደ አምላካቸው የሚሄዱ ምእመናን ያላቸውን ሕይወት ሲናገር ምን አለ? መልካሙን ገድል ተጋድያለሁ፣ ሩጫውን ጨርሻለሁ፣ ሃይማኖትን ጠብቄያለሁ። ወደ ወደፊት የጽድቅ አክሊል ምን ተብሎልኛል? ተዘጋጅቶልኛል። የቤተ ክርስቲያን አባቶቻችንን ሕይወት የሚናገሩ መጽሐፍት? ገድላት የተባሉበት ምክንያት በዚህ ነው። ገድል ማለት መጋደል መታገል ማለት ነው። ለሃይማኖት መሮጥ ማለት ነው። ለሃይማኖት መቆም ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን የእነዚህን አባቶች የእነዚህን ቅዱሳን ሕይወታቸውንና ታሪካቸውን የዘገበችባቸው መጽሐፍቶቿን ገድላት ብላ ትጠራቸዋለች። በቁጥር ከሁለት መቶ በላይ የሚሆኑ መጽሐፍቶች ተዘርዝረው አግኝቻለሁኝ። ብዙ የማይታወቁ ገና ያልተዳሰሱ ቤተ መጽሐፍቶች ስላሉን የተቀበሩትን ተውና ገና ያሉትንም መጽሐፍቶቻችንን ስላልዳሰስን ስንት ገድላት ስንት የቅዱሳን አባቶች ታሪክ እንዳለ ልናገኝ አልቻለም። በእንግሊዝኛው ሃጊዮግራፊ እንለዋል ሃጊዮ ማለት ቅዱስ ማለት ነው። ግራፊያ ማለት ራይቲንግ መጽሐፍ፣ ጽሁፍ ማለት ነው። ሃጊዮግራፊ ማለት የተቀደሰ ጽሁፍ፣ የቅዱሳንን ሕይወት የሚናገር ጽሁፍ ማለት ነው። እንዲህ አይነቱ መጽሐፍቶች በቤተ ክርስቲያን ታሪክ ውስጥ መታየት የጀመሩት ወዲያው ጌታ ካረገ በኋላ ነው። ለምሳሌ ቀደምት ከሆኑት ገድላት መካከል አንዱ የፖሊካርፕን ሰማይትነት የሚናገረው መጽሐፍ ፖሊካርፕ፣ የሚባለው የቅዱስ ዮሐንስ ወንጌላዊ ደቀ መዝሙር የነበረ እና በሰማይትነት ነው የሞተው። የዘጠና አምስት ዓመት ሽማግሌ የሰማንያ አምስት ይቅርታ የሰማንያ አምስት ዓመት ሽማግሌ ሆኖ ነው በሰማይትነት ያረፈው። እና ክርስቶስን እንዲክድ አምጥተውት ነበር ይላል ገድሎ ሲናገር፣ ታሪኩ ሲናገር፣ አቆሙትና በገዢው ፊት ክርስቶስን ካድ አሉት። ክርስቶስን ከካርክ እንዲያደርግልሃለሁ እንዲያደርግልሃለሁ ያ የ 85 ዓመት ሽማግሌ ፖሊካርፕ ምን አለ ጌታዬ ሆይ አምስት ዓመት ሙሉ የተሸከበኝን ጌታዬን ምን በደልከኝ ብየው ልካደው አለው ከዛ በኋላ ነው ወስደው የገደሉት ስለና አግናጢዎስ ምጥውላ አንበሳ ጌታ ህፃንን ጠርቶ በመካከል አቆመና እንደዚህ ህፃን ካልሆናችሁ ወደ መንግሥተ ሰማያት አትገቡም ሲል ያ ህፃን የተጠራው ህፃን ነው አግናጢዎስ የሚባለው። አግናጢዎስ ምጥው ለአንበሳ እንደዚሁ በትራጃን ዘመነ መንግሥት በሰማይትነት ነው ያረፈው ለአንበሳ ተሰጥቶ። ምጥው ለአንበሳ ማለት ለአንበሳ የተሰጠ ማለት ነው። ለቅዱሳን አባቶች ለሐዋርያት የነበረው ክብር ገና በሕይወትም ሳሉ ይታይ የነበረ ነው። የሐዋርያት ስራን ስታነቡ ራሱ የሐዋርያት ስራ ማለት እኮ የሐዋርያት ገድል ማለት ነው። የሐዋርያት የስራቸው ነገር ማለት ነው። ወንጌልን እንዴት እንዳስፋፉ፣ ለሃይማኖት እንዴት እንደተጋደሉ፣ እንዴት እንደታሰሩ እና የእነሱን ታሪክ በምታነቡበት ጊዜ የጴጥሮስ ጥላ፣ የሐዋርያት ጥላ በሕመምተኞቻቸው ላይ እንዲያርፍ በሽተኞችን በሚሄዱበት መንገድ ላይ ያመጡ ነበር። ያ ብቻ አይደለም። አንዳንዶች የጴጥሮስን፣ የጳውሎስን የልብሶቻቸውን እራፊ እየቆረጡ ወደ ቤቶቻቸው ምን ያደርጉ ነበር? ይወስዱ ነበር። ይህ ገና በሕይወት እያለ የልብሶቻቸውን እራፊ፣ ይህንም ይነግረን መጽሐፍ ቅዱስ። የልብሶቻቸውን እራፊ ይወስዱ ነበር። መቃብራቸው ተገቢ በሆነ ቦታ እንዲሆን በማድረግ በየጊዜው ምዕመናን እየሄዱ ይጎበኙአቸው ነበር። የእነዚህን በሰማይትነት ያረፉ አባቶች አጽማቸውን ከየትም ቦታ ሰብስበው ምዕመናን በክብር ይቀብሩት ነበረ። ወደዛ ቦታም እየሄዱ በየጊዜው በዓል ያደርጉ ነበረ። መታሰቢያ በዓላቸውን ያደርጉ ነበረ። ታሪካቸውን፣ ትምህርታቸውን እያነበቡ ለእምነት መጽናት ይጠቀሙበት ነበር። መከራ ሲደርስባቸው ችግር ሲደርስባቸው ያን ታሪካቸውን ያነቡ ነበር። የኢትዮጵያ ቅዱሳንም ታሪክ ከዚህ የተለየ አይደለም። የኢትዮጵያ ቅዱሳንን ታሪክ የምንጀምረው ጀምረው ከብሉይ ኪዳን ነው። እነማን ናቸው እስቲ ትዝ የሚላችሁ ከብሉይ ኪዳን ሰዎች ከብሉይ ኪዳን ትዝ የሚሏችሁ ኢትዮጵያውያን እስቲ የምትነግሩኝ። ዛሬ ልፍቀድ ከዚህ ሰምቼ አላውቅም፣ አደል እኔ? ስሰብክ እነማን ናቸው ትዝ የሚሏችሁ? ከብሉ ይሂዳል ኢትዮጵያውያን እጅ ማውጣት ይቻላል። ግድ የሙሴ ሚስት፣ እግዚአብሔር ያክብርልኝ። የሙሴ ሚስት፣ ሌላስ? ረበ ስላሴ ትልቋን ልትረሱ ንግሥተ ሳባ ሌላስ? አዎ፣ ጃንደረባውም ያው በብሉይ ኪዳን ዘመን ነበር የነበረው፣ ግን ወዲያው ክርስቲያን ሆነ አይደለ? ጃንደረባው ጥሩ። እሺ፣ ሌላስ? ንግሥተ ሳባ ብለናል፣ ብሉይ ኪዳን አቤሜሌክን፣ ስንቶቻችሁ ናችሁ የምታውቁት? ኢትዮጵያዊው አቤሜሌክ ትንቢተ ኤርምያስ ላይ ያለው ለማንኛውም በጣም የሚገርም ነገር አንድ ነገር ልንገራችሁ። ኢትዮጵያ አርባ ጊዜ ስልሳ ጊዜ መጽሐፍቶቿ ማለት ስሟ በመጽሐፍ ቅዱስ መጠራቱ ብቻ አይደለም የሚያስገርመው በሁለቱም ኪዳናት መሰጠት ጊዜ ውስጥ ማለትም በብሉይ ኪዳንም ጊዜ፣ በአዲስ ኪዳንም ጊዜ የኢትዮጵያ ቅዱሳን ትልቅ ስፍራ የነበራቸው ናቸው። በብሉይ ኪዳን ጊዜም በአዲስ ኪዳን ጊዜም የኢትዮጵያ ቅዱሳን ትልቅ ስፍራ የነበራቸው የሚገርም ነገር ነው። እንዴት? ለምሳሌ ብሉይ ኪዳንን ለመጀመሪያ ጊዜ በሲና ተራራ የተቀበለው ማን ነው? ማን ነው? ሙሴ ነው። የብሉይ ኪዳን ምሰሶ ሙሴ ነው። የሙሴ ሚስት ደግሞ ምን ነበረች? ኢትዮጵያዊት ነበረች። ኢትዮጵያዊት ነበረች። በነገራችን ላይ ኢትዮጵያዊው የእሷ አባት ነው። ሙሴን ከብዙ ነገር ያዳ ነው። በመከራው የሸሸገው እሱ ነው። በችግሩ የሸሸገው እሱ ነው። አንድ ሁለተኛ፣ ሙሴ እንደገና የዚህን አገር አነጋገር ልጠቀምና በርናውት ሊያደርግ ሲል ያዳነው እሱ ነው ምንድን ነው የምታወራው እንዳትሉ ሙሴ ምን ምን ነበር ያደርግ የነበረው ጠዋት ጀምሮ ይቀመጣል የረባውንም ያረባውንም ትንሹንም ትልቁንም እንደው ይዞ ልክ እንደ አፍሪካ መሪዎች ስልጣን ሁሉ ለኔ ብቻ የሆን እንደሚሉት ሁሉንም ነገር ይዳኝ ነበር እና ጠውልጎት ዝልፍልፍ ብሎ ነው ሚስቱ ጋር የሚደርሰው ይህን ጊዜ አማቱ በጣም የአስተዳደር ሊቅ ስለሆነ የአመራር ሊቅ ስለሆነ የዛሬን ያድርገውና ቁጭ ብለን እንኳን ሰላም ለመባባል የማያምርብን ሰዎች አሁን እንደሆነው ሳይሆን ያኔ አስተዋዎች የሆኑ ሰዎች ስለነበሩ ያ ሰው ምን አለው። ምንድን ነው እያደረግህ ያለው ሙሴ? ሰባ ሽማግሌዎችን ሰባ መሪዎችን ምረጥ። መሪዎችን ማሳደግ እወቅበት ሁሌ አንተ አትኖርም፣ ቋሚ አይደለህም። መሪዎችን ማሳደግ እወቅበታለሁ። ሰባ ሰዎችን ምረጥ፣ ከዛ በኋላ አከፋፍላቸው። ወደ እነሱ ጋር የሚመጣውን ነገርና እነሱ ይፍቱት። ከእነሱ የከበደውን ነገር፣ በጣም የተቸገሩበትን ነገር ወደ አንተ ምን ያድርጉት ያምጡት። ይህን አይነት አስደናቂ የሆነ መልእክት እግዚአብሔርም ደስ የተሰኘበትን መልእክት ያገኘው ከሚስቱ አባት ነው። ኋላ ግን ልክ እንደ ዛሬው ለኢትዮጵያውያንና ለኢትዮጵያዊነት ልዩ ስም የሚሰጡ ብዙዎች እንደሉት፣ ልክ እንደ ዛሬው በዛን ጊዜም ተቃዋሚዎች ተነሱ። አንድ ጥያቄ ልጠይቃቸው። መጽሐፍ ቅዱስ አይናገረው፣ ግን ለምንድን ነው ደርሰው የተቃወሙት? ለዛውም የተቃወሙትን ሰዎች አስተውላቸዋል እነማን ናቸው ኢትዮጵያዊትዋን የሙሴን ሚስት የተቃወሙት እነማን ናቸው የሙሴ እህት ማርያም አንድ ሁለተኛ ማና አሮን ሁለቱ ነበሩ የተቃወሙት ያ ማለት ተቃውሞ ከባድ ነበር ማለት ነው ምናልባትም የሙሴ ሚስት በሙሴ ስኬት ውስጥ ከፍተኛ ድርሻ የነበራት በህዝቡ ዘንድ በሙሉ አክብሮት የነበራት ኢትዮጵያዊት ነበረች። ምናልባትም በእነሱ ላይ እንደ ጥላ እንደ ሻዶ ሳትሆን አትቀርም። ምናልባትም ሰው ሁሉ ለሙሴ የምታደርገውን መንፈሳዊ ድጋፍ አካላዊ ድጋፍ እያየ አድንቋት ሊሆን ይችላል። ለማንኛውም ግን መጽሐፍ ቅዱስ ምንድን ነው የሚለን? ሙሴ ከምድር ሁሉ ሰዎች ይልቅ ይላል ዘሁል ኦሪት ዘሁልቁ ምዕራፍ 11 ቁጥር 1 ጀምሮ ስታነቡ ሙሴ ከህዝብ ሁሉ ይልቅ ምን ነበር ነው የሚለው? ትሁት ነበር ይላል። የትህትና ሰው ነበረ። ስለዚህም ማርያምና አሮን ኢትዮጵያዊት ለምን አገባህ? ብለው ብድግ አሉበት ያኔ የኢትዮጵያዊቱን ሚስቱንና የእሱን ትዳር የጠበቀላቸው የሙሴ ጥበብ ብቻ አልነበረም። የተንከባከበላቸው የከለለላቸው፣ ራሱ እግዚአብሔር ነበር። እግዚአብሔር አምላካችን ክብርና ምስጋና ለስሙ ይሆን። ይገርማቸዋል። አንዳንድ ጊዜ በኛ ጥበብ ላይ አይደለም ማስቀመጥ ያለብን፣ ትዳራችንን በእኛ ማስተዋል ላይ አይደለም ማስቀመጥ ያለብን። እግዚአብሔር ሆይ የትዳሬ ከለላ አንተ ነህ፣ ከፈተና የምትጠብቀኛ አንተነ ማለት አለብን። አጉል የሆነ ምጽድቅ ፈተና ላይ ይጥላል። አጉል የሆነ እኔማ ምንም አይነካኝም፣ አጉል የሆነ ቀን ላይ ይጥላል። ነገር ግን ሁሉ ቀን ሚስት ባሏን ባል ሚስትን፣ ባልና ሚስት ልጆቻቸውን ለእግዚአብሔር አደራ እየሰጡ ሲወጡ ሲገቡ፣ እግዚአብሔር ሆይ ተመስገን እያሉ እግዚአብሔር ሆይ ባለቤቴን ጠብቅልኝ፣ እግዚአብሔር ሆይ ባሌን ጠብቅልኝ እያሉ ከሄዱ የእግዚአብሔር ጥበቃ በዚያ ቤት ላይ ይሆናል። የእግዚአብሔር ኃይል በዚያ ቤት ላይ ይሆናል። የእግዚአብሔር ረድኤት በዚያ ቦታ ላይ ይሆናል። እናም ሙሴና ኢትዮጵያዊት ሚስቱ እንደዚያ ነበሩ። እና የመጀመሪያው ሕግ ሲሰጥ የመጀመሪያው ቃል ኪዳን ለእስራኤላውያን ሲሰጥ በሙሴ ህይወት ውስጥ ትልቅ ሚና የተጫወተች፣ ሙሴ ለመሪነት እንዲበቃ ያደረገች፣ ሙሴ ያንን ሁሉ ከባድ የሆነ ህዝብ እንዲመራ ያደረገች ጀግና ሴት ብትኖር፣ ቅድስት ሴት ብትኖር፣ ያቺ ኢትዮጵያዊት ነበረች። እንደገና ደግሞ ሁለተኛው ቃል ኪዳን ሲሰጥ አዲሱ ኪዳን ሲሰጥ ወደ አዲስ ኪዳን ስትመጡ አስደናቂ ነገር ታገኛላችሁ። ሁለት ቦታ ነው የምታገኙት። አንደኛው በመጽሐፍ ቅዱስ ላይ ነው የሚገኘው። ሁለተኛው በቤተ ክርስቲያን ታሪክ ላይ ነው የሚገኘው። በእኛ ቤተ ክርስቲያን ታሪክ ብቻ አይደለም የሚገኘው፣ በሌሎችም ነው የሚገኘው። ሁለተኛውን ቃል ኪዳን ያገኘ ነው፣ ሌላ ነብይ ተልኮ አይደለም። ሁለተኛውን ኪዳን ያገኘ ነው ራሱ ባለቤቱ የሰው ልጆች በኃጢአት ተገርኝተው በኃጢአት ጠፍተው ማለቃቸው ነው ብሎ እሱ ራሱ ባወቀው ጥበቡ ከእመቤታችን ከቅድስት ድንግል ማርያም ከስጋዋ ስጋ ከነፍሷ ነፍስ ነስቶ ሰው ሆነ። በአጭር ቁመትና በጠባብ ደረት በቤተልሔም ተወለደ። ያን ጊዜ በምርመራቸው በጥበባቸው ሰማየ ሰማያቱን ይዳስሱ የነበሩ ጠቢባን የነበሩ ሊቃውንት የነበሩ ኢትዮጵያውያን ያ ሊቅነታቸው ያ ጥበባቸው መሲህ እንደሚወለድ እንዲያውቁ ስላደረጋቸው ተራ የሆነ ጥንቆላ ሳይሆን አስደናቂ ወደሆነ ጥበብ እግዚአብሔር ስለወሰዳቸው እነዛ ሊቃውንት የአማረ ገጸ በረከት ይዘው ለተወለደው ሕፃን ሊሰግዱለት ወደ የት መጡ? ወደ ቤተልሔም መጡ። አንድ ምስጢር ልንገራቸው። ብዙዎች ሰባሰገል ሰገል ውስጥ ኢትዮጵያውያን እንዳሉ ያወቁት ክሪስተል ካቴድራል እዚህ ኦሬንጅ ካውንቲ ከሄዱ በኋላ ነው ከሄድን በኋላ ነው። ውሸት ነው ይሄ ውደት ነው የምላቸው። በልደት በልደት ቲያትር ይካሄዳል። እዛ ከኢትዮጵያ ይላል እዛ አስተዋዋቂው፣ ከኢትዮጵያ የመጡ እንሆ ይሰግዳሉ ሲል ይመጣሉ ሰው ሁሉ ያጨበጭባል። እንደ ኢትዮጵያውያን ያን የነበሩ ያን የምንለው እናማንን እኛ እ አ ወጣል ጥሩ ጥሩ ነው፣ ግን በጣም ሰዎች ተገርመው ያየውታል። እና በብዙ ብዙ ያልተገነዘብ ነው ያልተገነዘብ ነው የራሳችንን ታሪክ ብዙዎች ቀድመው ያወቁት እኛ ግን ያልተረዳነው ነገር አለ። ሁለተኛ ኢትዮጵያውያን አስደናቂ የሆነው ነገር ሲከናወን የነበሩት በቤተልሔም ብቻ አልነበረም። ሌላውን ሌላውን እተውላችኋለሁ። ቀሬናዊ የተባለው ስምዖን መስቀሉን የተሸከመው ከጌታ ጋር መከራን የተቀበለው ኢትዮጵያዊ ነው የሚለው አለ። እሱን ሁሉ እሱን ሁሉን ታሪክ እንተወውና የተመዘገበውን ግልጥ የሆነውን ነገር ነው መነግራቸው ዮሐንስ አፈወርቅ ዮሐንስ አፈወርቅ የሐዋርያት ሥራ ምዕራፍ ሁለትን ሲተረጉም ዮሐንስ አፈወርቅ ማለት በአራተኛው መቶ ክፍለ ዘመን የነበረ ነው። የሐዋርያት ሥራ ምዕራፍ ሁለትን ሲተረጉም፣ ቤተ ክርስቲያን በተመሠረተችበት ቀን መንፈስ ቅዱስ ለሐዋርያት በወረደበት ቀን የጴጥሮስን ስብከት ሰምተው ካመኑት መካከል እነማን ነበሩ ነው የሚለው። ኢትዮጵያውያን ነበሩ ይላል። ታውቋቸው ይሆናል ዶክተር ፕሮፌሰር ስርግው ሀብለስላሴ ታዋቂ ታሪክ ሊቅ የነበሩ ናቸው፣ አርፈዋል። ሲያብራሩ ምናሉ? አሉ ለምንድ ነው ሉቃስ ያልጠቀሳቸው እነዚያን ኢትዮጵያውያን? ብዙዎችን ጠቅሷል። ለምንድን ነው ያልጠቀሳቸው ሲል በዛን ወቅት ኢትዮጵያውያን በቁጥር አነስተኞች ስለነበሩ ነው በቁጥር አነስተኞች ስለነበሩ በሉቃስ የሐዋርያት ስራን በሚጽፍበት ጊዜ ምዕራፍ ሁለት ላይ አልጠቀሳቸውም። ነገር ግን ዮሐንስ አፈ ወርቅ ግን ምን አለ? ኢትዮጵያውያን በዛ ቦታ ነበሩ። በዛ ቦታ ነበሩ ብቻም አይደለም፣ የዚያን የሊቀ ሐዋርያትን ስብከት ሰምተው ንስሐ ከገቡትና ክርስትናን ከተቀበሉት የመጀመሪያዎቹ ሰዎች መካከል ኢትዮጵያውያን ነበሩ። እነዛ ቅዱሳን ነበሩ። ደስ አይላቸውም እንዴ ታዲያ። ሦስተኛው ጃንደረባው፣ ጃንደረባው ስሙንም እንኳን በውሉ አናውቀው። ጃንደረባው ተብሎ ነው የታወቀ። የሚያሳዝን ሌላ ነገር ቤተክርስቲያን እንኳን አላነጽንለትም። ትልቅ ወንጀል። ጃንደረባው የሐዋርያት ሥራ ምዕራፍ ስምንት ላይ የተጠቀሰው የመጀመሪያው በግልጽ የዲያቆኑን የፊልጶስን ስብከት ሰምቶ የዲያቆኑን የፊልጶስን ትምህርት ሰምቶ እንዳልጠመቅ የሚከለክለኝ ማን ነው? በጌታዬ በኢየሱስ ክርስቶስ አምናለሁ፣ ያለ መጽሐፍ ቅዱስ መብሉ መጽሐፍ ቅዱስ ጉርሱ የሆነ ሊቅነቱ ሹመቱ ያላገደው ህንደኬ በምትባለው የኢትዮጵያ ንግስት በገንዘቧ ላይ ሁሉ አዛዥ ነበረ ነው የሚለው ሉቃስ ምዕራፍ 8 ቁጥር 26 ጀምሮ ስታነቡት አዛዥ ነበረ በገንዘቧ ላይ ሁሉ አለቃ ነበረ ነው የሚለው ምናልባትም ፕራይም ሚኒስትር ሳይሆን አይቀርም ፋይናንስ ሚኒስትር በደንብ ነበር ያ ሰው የኢሳይያስን መጽሐፍ ሲያነብ ነው መንፈስ ቅዱስ ፊልጶስን ሂድልኝ ወደዚህ ኢትዮጵያዊ አለው ሂድልኝ የእግዚአብሔርን ቃል እንዴት እንደተጠማ ተመልከት አለው መጣ ሰበከለት አመነ ተቀበለ ትምህርቱን ተጠመቀ ክርስትናን ይዞ ወደ ሀገሩ ገባ። ወደ ኢትዮጵያ ክርስትና ወደ ኢትዮጵያ ገባ የምንለው በይፋ በሰላሳ አራት ዓመተ ምሕረት በጃንደረባው ነው። በሰላሳ አራት ዓመተ ምሕረት በጃንደረባው ነው። በጣም የሚገርማችሁ ነገር በጣም የሚያስደንቃችሁ በሦስተኛው ክፍለ ዘመን የነበረውና የቤተ ክርስቲያን የታሪክ አባት የሚባለው አውሳቤዎስ ዘቂሳራያ የሚባለው አባት ሊክ ሲጽፍ የቤተክርስቲያን ታሪክ ምን አለ? ያ ጃንደረባ ያ ሕጽው ለወገኖቹ ሐዋርያ ሆነ። በሄደበት በገዛ አገሩ ሐዋርያ ሆኖ ነው ያገለገለው። ሕይወቱን ሁሉ ለወንጌል የሰጠ ነበረ። ክርስትናን በኢትዮጵያ አስፋፍቶ ነበረ ብሎ ጽፏል። ይሄኛ መጽሐፍ አይደለም፣ የአውሳብዮስ መጽሐፍ በውጭ የተጻፈ ነው ስለኛ ታሪክ። እነዚህ በብሉይ ኪዳን ውስጥ እንደገናም በሐዲስ ኪዳን የምናያቸው አስደናቂ ሰዎች ናቸው። ምነው ዘለልካት ዋናዋንስ አንስ ትሉኝ ይሆናል። ለአሁን አስቀርቼ ነው። ኢትዮጵያውያን በእግዚአብሔር መንግሥት ታሪክ ውስጥ የነበራቸውን አስደናቂ ነገር እንድታውቁ ትፈልጋለሁ የመጀመሪያው የምናነሳው ስለ ንግሥተ ሳባ ወደ ኋላ ላስቀርና፣ ኢትዮጵያውያን ህዝበ እግዚአብሔር ሲገፋና ሲጨነቅ ደራሽ ነበሩ። ገድለ ቀውስጦስ የሚባለው የእኛ ቤተ ክርስቲያን መጽሐፍ ሲጽፍ ምን ይላል? ጥንታዊ መጽሐፍ ነው። በጣም የቆየ መጽሐፍ ነው። እስራኤላውያን በምርኮ ወደ ባቢሎን በሄዱ ዘመን ኢትዮጵያውያን ከዚህ አገር ተነስተው እነሱ ያሉበት እነሱ የተጋዙበት የምርኮ አገር ድረስ እየሄዱ ያጽናኗቸው ነበር ይላል። ያ ብቻ አይደለም። መሄድ ሲያቅታቸው ደብዳቤ እየጻፉ አይዟችሁ፣ የአባቶቻችሁ አምላክ ወደ ሀገራችሁ ይመልሳችኋል ይሉ ነበር። ይህ ብቻ አይደለም። ኤርምያስ እስራኤላውያንን በኃጢአታችሁ ምክንያት ትጠፋላችሁ ሲላቸው፣ የገዛ የሀገሩ ሰዎች አንስተው ጉድጓድ ውስጥ ከተቱት። ደረቅ ጉድጓድ ውስጥ ደረቅ ጉድጓድ ውስጥ ነው የከተቱት። ትንቢተ ኤርምያስ ምራፍ 38 ላይ ተመልከቱ። ትንቢተ ኤርምያስ ምራፍ 38 ቁጥር 7፣ ምራፍ 38 ቁጥር 7 በንጉሡም ቤት የነበረው ጃንደረባው ኢትዮጵያዊው አቤሜሌክ ኤርምያስን በጉድጓድ ውስጥ እንዳኖሩት ሰማ። ንጉሡም በብንያም በር ተቀምጦ ነበር። አቤሜሌክም ከንጉሡ ቤት ወጥቶ ንጉሡን እንዲህ አለው፣ ጌታዬ ንጉሥ ሆይ እነዚህ ሰዎች ነቢዩን ኤርምያስን በጉድጓድ ውስጥ በመጣላቸው በእርሱ ላይ በማድረጋቸው ሁሉ ክፉ አድርገዋል። በከተማይቱም ውስጥ እንጀራ ስለሌለ በዚያ በራብ ይሞታል። ንጉሡም ኢትዮጵያዊውን አቤሜሌክን ከአንተ ጋር ሰላሳ ሰዎች ከዚህ ውሰድ ነቢዩም ኤርምያስ ሳይሞት ከጉድጓድ አውጣው ብሎ አዘዘው። አቤሜሌክም ከእርሱ ጋር ሰዎችን ይዞ ሄደ። ከቤተ መዛግብቱም በታች ወደ ነበረ ወደ ንጉሡ ቤት ገባ። ከዚያም አሮጌ ጨርቅና እላቂ ልብስ ወሰደ። ወደ ኤርምያስም ወደ ጉድጓዱ ውስጥ በገመድ አወረደው። ኢትዮጵያዊውም አቤሜሌክ ኤርምያስን፣ ይህንን አሮጌ ጨርቅና እላቂውን ልብስ በብብት ከገመዱ በታች አድርግ አለው። ኤርምያስም እንዲሁ አደረገ። ኤርምያስንም በገመዱ ጎተቱት፣ ከጉድጓድም አወጡት። ኤርሚያስን በግዞት ቤት አደባባይ ተቀመጠ። ኤርሚያስን የታደገ ኢትዮጵያዊ ነበር። ግፍ አይወዱም ነበረ። ፍትሕ ሲጓደል አይወዱም ነበረ። እውነት ሲዛባ አይወዱም ነበረ። ይገርማቸዋል። ይህ አቤሜሌክ በሌላ መጽሐፍ ላይ ስናገኝ የኢየሩሳሌምን ጥፋት ባካ አምላኬ ሆይ አታሳየኝ እያለ ልክ እንደ ባሮክ ኢታሬን ኒሙስነሃ ኢየሩሳሌም ብሎ እንዳለቀሰው እንደ ባሮክ አቤሜሌክ፣ እባክህ የዚህን ህዝብ ጥፋት አታሳየኝ እያለ ሲያለቅስ፣ ሲማለል፣ ሲጮህ የነበረ ቅዱስ ነበር። ኢትዮጵያውያን እንዲህ አይነት ታሪክ ነበራቸው። ሌላ የመጨረሻው ማነስ አላችሁ? ንግሥተ ሳባ ናት። የሳባ ንግሥት አንዳንዴ ወደ ተራ ወደ ተራ ወደ ተረት ወደ ሌላ ነገር የመለስነው አንዳንዱን ነገር ልናበላሸው እንፈልጋለን። የሃይማኖት ሰው ነበረች። ጥበቡ ብቻ አይደለም የሳባት፣ ሰሎሞንን እግዚአብሔርን መፍራቱም ነበር የሳባት። የሰሎሞን ህይወት ኋላ ሌሎች ወደ ተበላሸ አቅጣጫ እንደመሩት ባልሆነበት ጊዜ እግዚአብሔርን እያስደሰተ ባለበት ጊዜ ነበረ የሳባ ንግስት ወደ ኢየሩሳሌም የሄደችው ሄዳም ይገርማችኋል፣ ተመልከቱት፣ ከእሱ ጋር ያደረገችውን ንግግርና ውይይት እሱን አይደለም ያደነቀችው። አንተን በአባቶችህ ዙፋን ላይ ያስቀመጠህ እንዲህ አይነት ጥበብ የሰጠህ የእስራኤል አምላክ ይክበር ይመስገን ነበር ያለችው። እግዚአብሔርን ነበር ታመሰግን የነበረው፣ እግዚአብሔርን ነበር ታደንቅ የነበረው፣ እግዚአብሔርን ነበር በአስደናቂ ሁኔታ ከፍ ከፍ ታደርገው የነበረው። የሚገርማችሁ ነገር በወንጌል ላይ በወንጌል ላይ በፍርድ ቀን ወንጌልን ሰምተው በማያምኑት ላይ ከሚፈርዱት አንዷ ተብላ የተጠቀሰችው ማናት? ንግስተ ሳባ ናት። በፍርድ ቀን ንግስተ ሳባ በዚህ ትውልድ ላይ ትፈርዳለች አለ፣ ጌታ ነው ያለው። ንግሥተ ሳባ በፍርድ ቀን ከዚህ ትውልድ ጋር ትፋረዳለች። የሰሎሞንን ዝና ሰምታ ከምድር ዳርቻ ምን ብላለችና መታለችና፣ ምን ብላ ነው የምትፋረደው? እኔስ ሕፀጽ ያለበትን ጉድለት ያለበትን ኋላም ስንት ነውር ያለበትን ሰሎሞንን እግዚአብሔር ያደረገለትን ነገር አይቼ ከምድር ዳርቻ መጥቻ ያለው ንጹህ የሆነ ሃዳጌ በቀል የሆነ በባህሪውን ከኔ የሌለበትን ወልደ እግዚአብሔር ኢየሱስ ክርስቶስን አይታችሁ የእሱን ቃል ሳትሰሙ እንቢ በማለታችሁ ፍርድ ይገባችኋል ብላ በፍርድ ቀን ንግሥተ ሳባ ትፋረዳችኋለች። ኢትዮጵያውያን ቅዱሳን በመጽሐፍ ቅዱስ ገጾች ላይ መጽሐፍ ብቻ ሳይሆን ሃይማኖታቸው ለእውነት ለጽድቅ መመዘኛ የሚሆኑ ናቸው። የዚህ ታሪክ ባለቤት ነን። የቱንም ያህል ሰይጣን ታሪካችንን ይርገጠው፣ የቱንም ያህል ራሳችንን ለበርባሪዎች አሳልፈን እንስት፣ የቱንም ያህል በዓለም ዘንድ መሳቂያ እንሆን እንጂ የዚህ ታሪክ ባለቤት ነን። ኢትዮጵያዊነታችንን ይዘን ቀና ብለን እንድንሄድ የሚያደርገን እግዚአብሔር የሰጠን ታላቅ ነገር አለ። ይህ ሁሉ የታሪክ ኃላፊነት ዝም ብሎ እንዳልሆነ አምናለሁ። እኛ ኢትዮጵያውያን ለሀገራችን ብቻ ሳይሆን ለአፍሪካም ትንሣኤ እግዚአብሔር ምክንያት እንደሚያደርገን አምናለሁ። ነግራችኋለሁ፣ ከንቱ ፉከራ አይደለም። እግዚአብሔር ኢትዮጵያን ሲባርክ የጥቁር ሕዝብ በሙሉ ይባረካል። እግዚአብሔር አምላክ ይክበር ይመስገን። ይሄን አምናለሁ። እንዴት እንዴት እንዲታስባለ ናይጄሪያን ተመልከት። ስንት ሊቃውንት፣ ስንት የኖቤል ሎሬቶች አሏት? ኬንያን ተመልከት። ስንት የኖቤል ሎሬቶች አሏት? ልንገራችሁ፣ እግዚአብሔር ታሪክን በአንድ ሰከንድ መቀየር የሚችል አምላክ ነው። በዚህም አምናለሁ። እግዚአብሔር ታሪካችንን ይቀይረዋል። አሁን ያለንበትን ነገር አይደለም ማየት ያለባቸው። አሁን ያለንበትን ሁኔታ አይደለም አሁን እየነገርኳቸው ያለሁት ልባችን አበጥ ብሎ ለካስ እንደዚህ አይነት ሰዎች ነበሩን ያን እንድንሄድ አይደለም አሁን እየነገርኳቸው ያለሁት እግዚአብሔር የት ያህል እንዳስቀመጠንና አሁን የት ያህል አምዘግዝገን እንደወደቀን እንድታዩ ነው። ግን እግዚአብሔር ደግሞ የወደቁትን ማንሳት የሚችል አምላክ ነው፣ ያውቅበታል። እግዚአብሔር የተሰበሩትን መጠገን የሚችልበት አምላክ ነው። እግዚአብሔር ያዘኑትን የሚያጽናና አምላክ ነው። በዚህ ላይ ቆመን ነው በዚህ ላይ በዚህ እውነት ላይ ሆነን ነው ይህንን አዲስ ዓመት ልንቀበል የሚያስፈልገው፣ በዚህ እውነት ላይ ቆመን ነው። እግዚአብሔር አምላካችን ለኛ ያደረገልንን ነገር ልናውቅ የሚገባል። አላበዛባቸውም። እዚህ ላይ ይብቃኝ። በሚቀጥለው ሳምንት እግዚአብሔር እንደገና ይላከልልን አስደናቂ የሆነውን ቅዱስ የመጀመሪያውን ጳጳስ ፍሬምናጦስን የመጀመሪያዎቹን ክርስቲያን ነገሥታት መንግስታቸውን አስቀምጠው የሰበኩትን ወንጌልን ያስተማሩትን አብርሃ፣ አጽባ፣ ኤዛና፣ ሳይዛና። አብርሃ ማለት አበራላት ማለት ነው። ኤዛና ማለት አጽባ ማለት አነጋላት ማለት ነው። እነዚያ ነገሥታት ኋላም የነበሩት እነ ካሌብ እነ ገብረ መስቀል ካሌብ ዘውዱን ቀራንዮ ልኮ ጰንጠሌዎን ገዳም የመነነ መንግስት በቃኝ ያለ እነ ያሬድ ዛሬ እኔና እናንተ የምንጠቀምበትን አስደናቂ የሆኑ ዜማዎች በመንፈስ ቅዱስ ተገልጦለት የተናገረ ያስተማረ የእነዚያን ቅዱሳን ታሪክ እናያለን። እግዚአብሔር የቅዱሳንን ታሪክ የሰጠን አምላክ አሁንም የእሱን ስም የእሱን ክብር እንድንናገር በዚህ በድካማችን እየወደቅን እየተነሳን፣ ወገኖቼ እኔ እዚህ ቆሜ ይህንን ታሪክ ሁሉ የምናገረው ፍጹም ሆኝ አይደለም እግዚአብሔር ያነሳኝ ነኝ። እዚህም ቦታ ላይ ቆሜ ስናገር ሁልጊዜ በእያንዳንዱ ደቂቃ እግዚአብሔርን አመሰግነዋለሁ አሜን። የሚል ህዝብ ስላገኘሁኝ የሚሰማኝ ስላገኘሁኝ። ምክንያቱም እዚህ መቆም የማይገባኝ ሰው ነኝ። ይህን ታሪክ እንድናገር የማይገባኝ ሰው ነኝ አውቀዋለሁ። ራሴን ከማናችሁም በላይ አውቀዋለሁ። ግን እንዲህ አይነት ቤተ ክርስቲያን ነው እግዚአብሔር የሰጣችሁ። እንዲህ አይነት ክብር ነው እግዚአብሔር የሰጠን። እንዲህ ያለ ህይወት ነው እግዚአብሔር የሰጠን። እንዲህ ያለ ወንጌል ነው የሰጠን። የሳባን ንግሥት ለጽድቅ መመዘኛ አድርጎ ነው የሰጠን። ይህን ወንጌል ያዙ። ቤተ ክርስቲያናችሁን ያዙ። እምነታችሁን ያዙ። ሀገራችሁን ውደዱ። በእምነት ቁሙ። እግዚአብሔር ከሁላችን ጋር ይሁን።